በእምቦጭ አረም ምክንያት አደጋ ያንዣበበበት የጣና ሐይቅ ጉዳይ በርካቶችን እያሳሰበ ይገኛል። ሰሞኑን ደግሞ ከኦሮሚያ ክልል የተሰበሰቡ ሁለት መቶ ወጣቶች ወደ አማራ ክልል ሄደው ጣና ኬኛ ወይም ጣና የኛ ነው በሚል መርህ በጋራ ሆነው አረሙን የማውጣት ሥራ ሠርተዋል። ጽዮን ግርማ ይህ ሐሳብ እንዴት መጣ ስትል ከሁለቱ ክልሎች ወጣቶች ጋር ተነጋግራለች። ሁለታችሁንም በጣም አመሰግናለሁ። እስቲ እንደው ሁለታችሁን በየተራ ራሳችሁን አስተዋውቁልኝ። ሚሊዮን፣ አስቲ አንተ ራስን አስተዋውቅ። እሺ። ስሜ ሚሊዮን ማማ እባላለሁ። የኦሮሚያ የወጣቶች የበጎ አድርጎት ባለሙያ ነኝ። እሺ። መሰረት፣ አንተ ደግሞ በተራ። ኦኬ። መሰረት በላይ እባላለሁ። በክልሉ የመንግስት ኮሚኒኬሽን ጉዳዮች የዝግነት ባለሙያ ነች። ሁለታችሁንም አመሰግናለሁ። እንግዲህ በጣና ሀይቅ ላይ ያንዣበበው አደጋ አንደኛው እንቦጭ አረም ነውና ይህንን በተመለከተኛም በተደጋጋሚ ዘገባ ስናቀርብ ነበር። ሰሞኑን ግን ወጣቶችን ያስተባበረ ስራ ሰርታችኋል ተብሎ በማህበራዊ ሚዲያም ላይ በስፋት ሲዘገብ ነበርና ይህንን የእንቦጭ አረም ለመከላከልና ለማገዝ ከኦሮሚያ ክልል ከተነሱ እና ከመጡ ወጣቶች መካከል አንደኛው ሚሊዮን ነህና እንደው በምን ምክንያት ነው ይህንን አድርጋችሁ ወደዛ ላይ ሄዳችሁት? ትልቁ ምክንያት ጣና በእምቦጭ አረም ስጎዳ ብዙ የኦሮሚያ ወጣቶች ተሰምቷቸው ነበር። ጣና ማለት የኢትዮጵያ ትልቁ ምንጭ ነው ለአባይ። አባይ ማለት የአንድነታችን መገለጫ ሀይቅ ነው። አማራ ክልል በዚህ ጥቃት ስጠቃ ልጆቹ እኛ ደርሰን በሌሎች ማሪያ ሆንን፣ ጉዳዩን ተካፍለን የምንችለውን ነገር ማድረግ አለብን ብለው ከኦሮሚያ ክልል ሁለት መቶ በላይ የሚሆኑት ወጣት ወደዛ እንዲሰማሩ ጥያቄ ሲያቀርቡ ነው። በዛ መሰረት እኔ እያቸው የርኩት መሰረት እንግዲህ ከኦሮሚያ ክልል ይሄን ያህል ወጣቶች መጥተው ቁጥሩ እንግዲህ ሁለት መቶ ነው። በእጅ ነው የሚሰራው። ምናልባት እንግዲህ የቁጥሩ ሁኔታ ምን ያህል ውጤት ያስገኘ ስራ ተሰራ የሚለውን በኋላ ትገልጽልኛለህ። ግን ወጣቶች እንደዚህ ተሰባስበው ያገባናል ብለው ሲመጡ በእናንተ በኩል የነበረው ስሜት ምንድን ነበር? ሚሊዮን እንዳለው በነገራችን ላይ ጣና ከፍተኛ አደጋ ያንዣበበት ነው። ይህም በየደረጃው የሚገኙ ከመንግስት ከሕዝብ ላቀረብር እየተደረገ ባለበት ወቅት እንግዲህ ጣና እንደሚታወቀው በዩኔስኮ የተመዘገበ ከኢትዮጵያውያንም አልፎ የመላ ዓለም ቅርስ የሆነ ሀብት ነው እና ይህንን ሀብት አይናችን እያየ ልናጣው የሚገባም አይደለም። ያው እንደሚታወቀው አያት ቅድመ አያቶቻችን አባቶቻችን በጋራ ጠላት ላይ የሚዘምቱትን አይነት አዘማመት ከዛም ባለፈ ወንድማማችነትን ሊያጠናክር የሚችል ጣና የኛ ነው የሚል መነሻ ሀሳብ ይዞ ሲመጡ በአብዛኞቹ የአማራ ክልል ወጣቶች ደስታን የጣረ ሀሳብ ነበርና እኛም ወንድሞቻችንን በስስት በጉጉት ነው የጠበቅ ናቸው። እነዚህ ሁለት መቶ ወጣቶች ከያዙት አስተሳሰብ ስንነሳ ጣና የኛ ሀብት ነው። ይህን ሀብታችን ደግሞ የተወሰነ አካባቢዎች ሀብት ብለን የምንወስነው ሀብት ስላልሆነ ይህ ሲታመም እኛም የጋራ ህመም፣ ስለዚህ ከጎናችሁ አለን የሚለውን መልዕክት ሲመጡ የኦሮሞ ህዝቦችን አሳፈ ተሸክሞ እንደመጡ ስለምኖር የሚያመጣው ዘፋን የፈጠረብን እንደተባለው የክልሉ የተለያዩ አካባቢዎች ወጣቶቹም ኢቨን የእግር ኳስ ክለቦችን የመንግስት ከፍተኛ ባለስልጣናትም በየደረጃው ለጉዳይ ትኩረት ለመስጠት ጥረት እየተደረገ ነው የቆየውና የዚህ አካል እኛ ሜዳር ተመልካች አኖንም የሚለው ሀሳብ ትልቅ ነው። ቁጥራቸው ሁለት መቶ ቢሆንም አስተሳሰባቸው ግን የሚሊዮኖች ነው የሚል ነገር ነው ያለ ሚሊዮን። በእናንተ በኩል ይሄ ሀሳብ እንዴት መጣ? በእኛ በኩል በነገራችን ላይ እኛ ከኦሮሚያ ክልል የተወጣጡት ወጣቶች የበጎ አድራጎት ስራ ነው የምሰጡት፣ አለምንም ክፍያ ማለት ነው የራሳቸውን አሳልፈው ለመስጠት ነው። ብዙ ጊዜ ከሰላሳ ሰባት በላይ የሚሆን የበጎ አድርጎ ስራ ላይ ነው የሚሰራው። ከዚህ በፊትም ብዙ የስራ ስንሰራ ነበር። በመሀል ደግሞ ይህ ነገር ተከስቶ ብዙ ሚዲያዎች በብዙ እንዲረገጾች ይህን ነገር ስናይ ለምንድን ነው እኛስ የራሳችንን መስዋዕት ማንከፍለው ተባብለን ከዛ በኋላ በፍቃዳቸው ሁለት መቶ በላይ የሚሆኑት ወጣቶች ከኦሮሚያ ክልል በመወጣጣት ይህንን አለማች አንድነት መገለጫ የሆነውን አባይ ሀይቅ ልታደገ የሚችል ነገር ወደ ጉዳት እየከተተ ያለው ነገር ስለመጣ ጣናን ሄደን መታደግ አለብን ብለው ስነሳሱ፣ በዛ መሰረት እነሱን ይዤ ነው ወደ ጣና እየተጓዝ ነው። አቀባበሉ እንዴት ነበር የተደረገላችሁ? ከዛ ከደረሳችሁስ በኋላ ምን አከናወናችሁ? በእውነቱ ከሆነ እኔ ቃላት ያንሰኛል። የነበረን አቀባበል ከደብረ ማርቆስ ጀምረን መጨረሻው ድረስ ሜቢ ዩቲዩብ ምናምን ላይ ከገባሽ ልታገኙ ደብረ ማርቆስ ላይ የተደረገልን አቀባበል በጣም የሚለይ ነው። በጣም ብዙ ህዝብ ወጥ ከተማው በህዝብ ነው የተሞላው። ሁሉም ህዝብ እንኳን በሰላም መጣችሁ ጣናን የደረሰባትን ነገር ታከሾ ስለመጣችሁ እኛ በህዝባችን ስም በጣም ነው የምናመሰግነው ብለው ከዛ በኋላ ራት ተጋዘን ሽኝት ወደ እንጅባር ተደረገ። እንጅባር የግድ ገብተን ማደር ስላለብን እንጅባር ወደ አራት ሰዓት ላይ ደርሰን እዛ አደርን እና በጊዜ ወጥተን ነው ወደ ጣና የተጓዝ ነው። ጣና ልንደርስ ትንሽ ኪሎ ሜትር ሲቀረን እዛም ተማሪዎች ወጥተው ከእነ መምህራን ጋር እንኳን በሰላም መጣች ተብለን አቀባበል ተደርጎልን ትንሽ ገባ ብለን ከዛ በኋላ የገር ጉዞ ነበረን። የገር ጉዞውን ወደ ጣና ሐይቅ ሄድን። እዛም አርሶአደሮች ተሰብስበው ጠበቁን። እንኳን በሰላም መጣችሁ፣ አብረን በመሆን ይህን ነገር እናጠፋዋለን ብለው በዛ መሰረት ያንን ነገር ተካፍለን ተመልሰ መጣል መሰረት ይሄ ነገር የፈጠረው አዲስ ስሜት አለ። እዛ አካባቢ ላይ እንግዲህ የእንቦጭ ጉዳይ ሰምቷል፣ ውይይት ሲደረግበት ሲነሳ፣ አደጋው ጣና ላይ ያንዣበበው አደጋ ከፍተኛነቱ በተለያየ መልኩ ሲገለጽ ነበር። እና የእነዚህ ወጣቶች መምጣትና ቦታው ላይ መሳተፍ አዲስ የፈጠረው መነቃቃት ወይም ስሜት አለ። እንግዲህ የእነዚህ ወጣቶች ሀሳብ ሲመጣ እግረ መንገዱ የተለየ ዝግጅት ተደርጎበት እናይደለም የተወሰነች ነገር እውቅናውን ሲያገኙ በየአካባቢ ያሉት ወጣቶችም የተለያየ ህብረተሰብ ክፍሎች ቅብ ሚሊዮን እንዳለው አካባቢ ለማድረግ ጥረት አድርጓል። በሂደቱ የታየው ነገር እንግዲህ አማራ ክልል በብሔረሰብ ዞን ደረጃ የራሳቸው ምክር ቤት ያላቸው የኦሮሞ ብሄረሰቦች የሚኖሩበት ከዛም ባለፈ ደግሞ የአማራ ህዝቦችን ደግሞ ከአምስት ሚሊዮን በላይ የሚሆኑ የአማራ ህዝቦች በተለያዩ ሀገሪቱ አካባቢዎች እንደሚኖሩ ይታወቃል። ከዚህ ባለፈ የሚፈጥረው የህዝብ ለህዝብ ግንኙነቱ የበለጠ ስራ ላይ የተሰራበት የሚገባ ወንድማማችነቱን እናጠናክርበት የሚገባ ትምህርት የሰጠ ነገር ነበርና ህዝብ ዘንድ የታየው ስሜት ይሄ ነው። ይሄ ቀጣይ በሌሎቹም እንደ ሀገርም መታየት መቻል ያለበት ሌሎቹም ይህን ይደሙታል በዚህ ሀገራዊ ጠሪም ላይ የራሳቸውን እርሾ በጋራ ሀብታቸው ላይ ያሳርፋሉ ብለን ነው የምንጠብቀው። ያሳየው ነገር ግን አርያነት ያለው ተግባር የበለጠ መጠናከር መቻል ያለበት ተደርጎ የሚወፈር ነው። ሁለታችሁንም አመሰግናለሁ። ከኦሮሚያ ክልል ሚሊዮንን፣ እንደዚሁም ከአማራ ክልል መሰረትን ለሰጣችሁን ማብራሪያ በጣም እናመሰግናለን። እግዜር ይስጥልን እኔ